አፋን ኦሮሞ የፌዴራል መንግስት የሥራ ቋንቋ ቢሆን ያለው እድሎች ላይ የሚመክር የውይይት መድረክ በአምቦ ዩኒቨርሲቲ መካሄዱ ታውቋል። በመድረኩ ላይ አፋን ኦሮሞ የፌዴራል የሥራ ቋንቋ ቢሆን ስለሚኖሩት ጠቀሜታዎች በምሁራን ጥናታዊ ጽሑፎች ቀርበዋል። የባህልና ቱሪዝም ሚኒስቴር መድረኩ ቋንቋውን ለማሳደግ የሚደረግ ጥረት አካል በመሆኑ ሊበረታታ ይገባል ብለዋል። መሰል መድረኮች በአገር አቀፍ ደረጃ እንደሚዘጋጁም ተመልክቷል። ናኮር መልካ ዝርዝር ዘገባ አለው። በአምቦ ዩኒቨርሲቲና ኦሮሚያ ባህልእና ቱሪዝም ቢሮ አዘጋጅነት ታህሳስ ሀያ ዘጠኝ ና ሰላሳ ማለትም ባለፈው አርብና ቅዳሜ በተካሄደው የውይይት መድረክ ላይ ተሳታፊ የሆኑት የክልሉ ባህልእና ቱሪዝም ቢሮ ኃላፊ ዶክተር ገረሞ ሁሉ ቃ አፋን ሮሞ ከክልሉም አልፎ በሌሎች ክልሎችና አገሮችም የሚነገር በመሆኑ የፌዴራል መንግስት ተጨማሪ የስራ ቋንቋ ቢሆን ስለሚኖረው ጠቀሜታ ገልጸዋል። አፋን ሮሞ የትምህርት ስራ ሳይንስና ቴክኖሎጂ የመገናኛ ብዙኃን ቋንቋ መሆኑን ያስታውሱት ኃላፊው መድረስ ያለበት ቦታ ባለመድረሱ ይበልጥ ለማሳደግ ይጠበቅብናል ያሉትን አብራርተዋል። ማሲሞ የሮጋባባ ቄሰት አፋን ኦሮሞ አፋን ፌዴራላ አፋን ኦሮሞ በአጭር ጊዜ የፌዴራል የስራ ቋንቋ በረዥም ጊዜ ደግሞ የዓለም አቀፍ ተቋማት የስራ ቋንቋ እንዲሆን ጠንክረን መስራት አለብን። የቋንቋ ማህበራዊ ሳይንስ ምሁራንና ፖለቲካ ድርጅቶችም እንዲሁም የሌሎች ህዝቦች ምሁራንም በጉዳዩ ዙሪያ ተወያይተው በሚያስገኘው ጠቀሜታ ላይ አንድ ስምምነት ላይ መድረስ ይኖርባቸዋል። የባህልና ቱሪዝም ሚኒስትር ዴታ ወይዘሮ ብዙኖች መሰረት ኢትዮጵያ ከሰማኒያ በላይ ቋንቋዎች የሚነገሩባት ህብረ ብሔራዊት ና ልሳን ብዙ ሀገር ብትሆንም አብዛኛው ቋንቋ ዘመናዊ ስልጣኔ በሚፈልገው መልኩ ሊበለጽግ አልቻለም ብለዋል። መድረኩ ቋንቋዎቹ እንዲያድጉ ስለሚያግዝ ተጠናክሮ እንደሚቀጥልም ሚኒስቴር መስሪያ ቤታቸው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ቋንቋ የልማት መሳሪያ፣ የአንድነትና የባህልን ማድመቂያ ነው። ልሳነ ብዝሃነትን ሀብት ነው። ይህ የሚሆነው የቋንቋ ልማት ስራው በወጉ በተደራጀ በበለጸጉ ንድፈ ሀሳቦች እና መርሆች ላይ በመመስረት ሲታቀድ ብቻ ነው። እንዲህ ላለ የቋንቋ እቅድና ልማት ደግሞ መሰረት እንዲሆን በአገሪቱ ያለው የቋንቋዎች ሁኔታ፣ ስርጭት፣ አጠቃቀም፣ የተናጋሪዎችን አመለካከትና ፍላጎት እንዲሁም አጠቃላይ የቋንቋዎች ገጽታ በወጉ በተዋቀረ የአሰራር ስርዓት አስቀድሞ መጠናት ይኖርበታል። በመድረኩ ላይ አራት ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። ጥናታዊ ጽሁፋቸውን ካቀረቡ ሰዎች መካከል የአምቦ ዩኒቨርሲቲ አፋን ኦሮሞ ቋንቋ ትምህርት ክፍል ኃላፊ ረዳት ፕሮፌሰር ዶላ ከፈና ከ1973 ዓ ምት ወዲህ በቋንቋው እድገት ላይ ብዙ ለውጦች አሉ ሲሉ ገልጸዋል። የፌዴራል ስራ ቋንቋ ቢሆን ያለውን ጠቀሜታ ካብራሩ በኋላ ሊገጥም ስለሚችለውን ፈተና ተከታዩን ብለዋል። ይሄ ቋንቋ አብዛኛው የኢትዮጵያ ሕዝብ ስለሚናገር የፌደራል ስራ ቋንቋ ቢሆን የህዝብ አንድነት፣ መረዳዳት፣ መተማመን ራሱ ያመጣል። ሁለተኛ ቋንቋ የሌላቸዋል አሁን ኦሮሚያ ቢትመጣ ሁለተኛ ቋንቋ አለ። አንደኛ ቋንቋ አማርኛ ቢሆን ኦሮሞ ቢሆን ሁለተኛ ቋንቋ አማርኛ ነው። ሌላ ቦታ ቢትሄድ ሁለተኛ ቋንቋ የሌለው ማህበረሰብ ሊኖር ይችላል። ሁለተኛ ቋንቋ አማርኛ ትንጥሮ ነው። ከዚህ በፊት ማህበረሰባችን የፖለቲካ አመለካከታችን ይዜን የመጣነው ነገሮች ሊኖሩ ይችላሉ። ይሄ ተግዳሮት ሊሆን ይችላል። ቋ አንድ ቋንቋ ነበር። አሁን ከዚህ በፊት ፖለቲካችን የሚያሳየን ታሪካችን የሚያሳየን የፌደራል መንግስት አካባቢ አንድ ቋንቋ መጠቀም ለምደናል። ስለዚህ ሌላ ተጨማሪ ቋንቋ ሲመጣ ያኛው ምንም ቋንቋ ለመጉዳት የታሰበ ነገር ሊመስል ይችላል። ሁሉም አንድ ላይ ተስማምቶ ሁሉን አንድ ላይ ይጠቅመናል ብሎ ማሰብ አለበት እንጂ አንድ ቋንቋ ቢያድግ ሌላኛውን ቋንቋ ይጎዳል ብሎ ማሰብ ጠቀሜታ አሁን የጠቀሱ ል ፈተና ቢያጋጠም እንዴት ነው ሊፈታ የሚችለ? ውይይት መድረኩ ይህንን ነገር አቅጣጫ አመላክቷል፣ አስቀምጧል። እንዲህ አይነት የውይይት መድረክ ኮንፈረንሶች ሊኖሩ ይችላሉ። ባህልና ቱሪዝም ይዘዋል፣ ሪሰርቾች ይቀርባሉ፣ ያለው ነገር ይቀርባል። ማህበረሰቡ ጋር እንዲደርስ በሚዲያም በተለያዩ መንገድ እንዲደርስ ማድረግ ነው። አርቲስት ፍቅር አምሳሉ ቋንቋው ከክልል አልፎ በፌዴራል መንግስት መስሪያ ቤቶች መገልገያ እንዲሆን የቤት ስራው ከራስ መጀመር ይኖርበታል ትላለች ይሄ ቋንቋ ወደ ፌዴራል ቋንቋ እንዲሄድ ሁሉም በየአካባቢው፣ በየዘርፉ፣ በየስራ መስኩ የየራሱ ስራ መስራት አለበት። የየራሳችን የቤት ስራዎች መስራት አለብን። ሌላው ሕዝብ፣ ኦሮሞ ያልሆነው እንደ ሁለተኛ ቋንቋ የሚናገረው ወይም ደግሞ ጭራሽ የማይችለው ኦሮምኛን እንዴት ነው በቀላሉ መማር የሚችለው? የግንዛቤ ማስጫ ፕሮግራሞች መዘጋጀት አለባቸው። የአምቦ ነዋሪ አቶ ተፈራ ዱጋሳም በውይይት መድረኩ ላይ የቀረበው ሀሳብ ቢሳካ ተጠቃሚ የሚያደርገው ሁሉንም እንደሆነ እንዲህ ይገልጻሉ። የፌዴራሊዝም ወይም ደግሞ የዚህ የብዝሃነት መንግስት ትልቁ ዋናው አስኳሉ ምንድን ነው? ማንነት ነው፣ ባህል ነው። እንግዲህ ማንነት ደግሞ ባህል የሚገለጸው በምንድን ነው? በቋንቋ ነው። ስለዚህ እንደ ማንኛውም የፌዴራል ሀገሮች፣ ኢትዮጵያ የብሔር ብሔረሰቦችን እርስ በርሳቸው ያላቸውን አመለካከት አንድ በማድረግ እንዲሁም ደግሞ ንግድን፣ ሌሎች ነገሮችን በማቀላጠፍ ደረጃ ይሄ አፋን ኦሮሞ ብቻ አይደለም፣ ሌሎችም የፌዴራል የስራ ቋንቋ ተጨማሪ ቢኖረን ያቀራርበናል እንጂ አያራርቀንም። ያቻችለናል መር መቻቻላችንን ያጎላል። እንግዲህ ኢትዮጵያ ኩሩ ባህል አለን ስንል አፋን ኦሮሞም ኦሮሞንም ይጨምራል። ኢትዮጵያን እንወዳለን ስንል ኢትዮጵያዊ ማን ነው የሚለው አፋኑም ኦሮሞውም አማራውም ትግሬውም ስለሆነ እኔም የአንተን ቋንቋ አክሴፕት ካደረግኩኝ ካወቅኩኝ አንተም ካወቅ የባሰኑ ያቀራርበናል እንጂ አይጎዳንም ማለት ነው። ኢትዮጵያኖች የሚዋደዱት ያኔ ነው የተሻለ በራሳቸው ቋንቋ ለምሳሌ እኔ ከአማራ ጋር በአማርኛ ስናገር ሞር እሱንም አስደስተዋለሁ ራሴም እንደሰታለሁ ማለት አንድ አማራም ኦሮምኛ ከኔ ጋር ስናገር እሱም ይደሰታል ሞር እኔንም እያስደስተኛል። እውነተኛ አንድነት ማለት አው ከዚህ ውስጥ ነው የሚወጣው። ተግባራዊነቱም ምሁራንን ያቀፈ ኮሚቴ እንደሚዋቀርና ስለ ጠቀሜታው የሚያስረዳ መሰል መድረክ በሀገር አቀፍ ደረጃ እንደሚዘጋጅ መድረኩ ላይ ተገልጿል። ለአሜሪካ ድምጽ ናኮር መልካ ሳምቦ።